ጋምቤላ በሶስት ወረዳዎቿ ላይ በተፈጸመ ጥቃት እናቶችና ሕፃናትን ጨምሮ ከሁለት መቶ በላይ ተገድለው ከመቶ በላይ ታግተው ከተወሰዱ በኋላ ድንጋጤና ቁጭት ገብቷታል። ከዘገየም ቢሆን የኢትዮጵያ መከላከያ ሰራዊት አባላት በጥቃት ፈጻሚዎቹ ላይ እርምጃ ለመውሰድ መዘጋጀታቸው ከመነገሩ ውጪ ነዋሪዎቿ ሀዘንም ስጋትም ላይ ናቸው። አቶ ሙሳ ሰኢድ ዛሬ ጋምቤላ ላይ ናቸው። አሁን ለጊዜው የኢትዮጵያ መከላከያ ሰራዊት በብዛት ሰፍሮ ነው የሚገኘው። ህዝቡ ያው ከማልቀስና ነገሮችን አርምሞት ከማያት ውጭ ምንም የምታየው እንቅስቃሴ የለም። ነገሮች ሁሉ የቆሙ ናቸው። የኢትዮጵያ መከላከያ ሰራዊት በብዛት ሰፍሮ ነው የምታገኘው። በድንበርና እዛ አካባቢ አጸፋ በመመለስ እየተባለ ያው ብዙ ወታደሮች ወደ ድንበር በመሄድ ላይ ታያለ። በተደጋጋሚ እየተከሰተ እልባት ያላገኘ ጉዳይ ነው። ለዚህ ጉዳይ ግን ተጠያቂ የሚሆነው መንግስቱ ነው ብዬ ነው እኔ በራሴ የምወስደው ማለት ነው። እዛ አካባቢ የነበሩት ህብረተሰቦች መሳሪያ ነፍጣቸውን እንዳስቀምጡ ተብሎ አላስቀምጡም ያሉትን እየታሰረም እየተባለ ስለተዳከሙ ማለት ነው። ሰው ዛሬ ገብቶ እንደዚህ ማድረጉ ላይገርመን ይችላል። መሳሪያ ህብረተሰቡ እንዳይዝ ተብሎ ከተከለከለ በኋላ ወደ መሀል ከተማ ድረስ መግባት ነው የቀራቸው እንጂ በአጠቃላይ ብዙ አካባቢዎችን ሸፍነው ነው ይሄን ነገር የፈጸሙ። ጠቅላይ ሚኒስቴር ኃይለማርያም ደሳለኝ ትናንት የሙርሌ ጎሳ አባላት ከዚህ ቀደምም የህፃናት ዘረፋ፣ የከብቶች ዘረፋ እና ግድያ ይፈጽሙ እንደነበር ተናግረዋል። ለመንግስት ቅርበት ያላቸው የመገናኛ ብዙኃን ተመሳሳይ ጥቃቶች ከመጋቢት 15 እስከ ሚያዝያ 6 ተፈጽመው እንደነበር ዘግበዋል። የጸጥታ ጥናት የተሰኘው ተቋም የፖለቲካ ተንታኝ አቶ ሀሌሉ ያሉሌ በቅርቡ በጋምቤላ ክልል በአኝዋክና ንዌር ጎሳዎች መካከል በተቀሰቀሰ ግጭት ተሳትፎ ነበራቸው የተባሉ የጸጥታ ኃይል አባላት ትጥቅ መፍታት የአሁኑን ጥቃት ለመመከት ክፍተት መፍጠሩን ይናገራሉ። የካቲት ላይ በአኝዋክና በኑኤር ህዝቦች መካከል የተፈጠረ ግጭት ነበረ። ያንን ግጭት ተከትሎ የጋምቤላ ክልል የፖሊስ ኃይል እንዲሁም ሌሎች የጸጥታ መዋቅሮች እና ተቋማት አባላት በግጭቱ ተሳትፈዋል በሚል የተወሰኑት ትጥቅ እንዲፈቱ ተደርጎ ነበረ። ያንንም ተከትሎ የፌዴራል ጸጥታ ኃይሎች ገብተው ነበረ ጋምቤላ እና የክልሉ የጸጥታ ኃይሎች ትጥቅ መፍታታቸው እና እንደሚገባው ተጠናክረው አለመገኘታቸው ይህን መሰል ጥቃቶችን ለመከላከል ያላቸውን ዝግጁነት እንደ ጎዳዊት የሚናገሩ ሰዎች አሉ። ግን ከዛ በተጨማሪም ግን ሂዩማን ራይትስ ዎች የሚባለው ዓለም አቀፍ የሰብአዊ መብት ተከራካሪ ቡድን በሁለት ሺህ አስራ ሁለት እንደ አውሮፓውያን ዘመን አቆጣጠር ባወጣው ሪፖርቱ ላይ የኢትዮጵያ መንግስት የማካሄደው የሰፈራ ፕሮግራም የኒዌር ብሔረሰብ አባላትን ለእንደዚህ አይነት ጥቃቶች ተጋላጭነታቸውን ሊጨምረው ይችላል የሚል ማስጠንቀቂያ ያዘለ ነበረ። የክልሉ መንግስት እንዲህ አይነት ጥቃቶችን አስቀድሞ ለመከላከልም ይሁን ጥቃቶቹ ሲፈጸሙ ለመመከት አቅም የለውም ያሉን አቶ ሙሳ ሰዒድ ከደቡብ ሱዳን ድንበር የተሻገሩት የሙርሌ ጎሳ አባላት ለጥቃቱ ክላሽንኮቭ የጦር መሳሪያ መጠቀማቸውን ተናግረዋል። የያዙት መሳሪያ እንደሚታወቀው ብዛት ያለ የተተኮሰዎቹንም አንዳንድ ስናያቸው ከክላሽ የዘለለ አይደለም። የያዙት ክላሽ ናቸው ብዛት ያሉት ምክንያቱም ከቀለሃው ነው መረጃ የምትወስደው እና አንዳንድ ብሬን ይዘዋሉ የተባሉ አንዳንድ ናቸው። ግን እኔ የዛ መረጃ አልደረሰኝም። ብሬንና ክላሽ ነው ያዙት። ላለፉት ሁለት አስርት አመታት በአፍሪቃ ቀንድ የተሻለ ፀጥታና ደህንነት እንዳላት ይነገርላት የነበረችው ኢትዮጵያ ከቅርብ ጊዜ ወዲህ በፖለቲካዊ ጥያቄዎች፣ የተቃውሞ ሰልፎችና የጸጥታ መደፍረስ ይስተዋልባታል። ለወራት የዘለቀው የኦሮሞ ተቃውሞ፣ የኮንሶ አለመረጋጋትና የወልቃይት የፖለቲካ ጥያቄና በጋምቤላ በንዌርና አኙ አጎሳዎች መካከል ተቀስቅሶ የነበረው ግጭት ይጠቀሳሉ። አሁን ድንበር ተሻጋሪ የሆነው ግጭት ከ200 በላይ ሰዎች የተገደሉበት ከ100 በላይ የቆሰሉበትና ከ100 በላይ የታገቱበት በመሆኑ ከአገሪቱ ደህንነትና ፖለቲካ አኳያ የሚኖረው ትርጓሜ ከፍ ያለ መሆኑን አቶ ሀሌሉያ ሉሌ ተናግረዋል። የጸጥታ ተንታኙ አቶ ሀሌሉያ ሉሌ ጥቃቱ የሚፈጥረው አለመረጋጋት ወደ ደቡብ ሱዳን ሊዛመት ቢችልም በሁለቱ አገሮች ግንኙነት ላይ የሚያሳድረው አሉታዊ ተጽዕኖ የከፋ እንደማይሆን ግን ይናገራሉ። በዚህ ጥቃት ተጎጂዎች በዋነኝነት ኖዌርጎሳ አባላት ናቸው። አብዛኛው ኑዌር የሚኖረው በደቡብ ሱዳን ውስጥ ነው። ኢትዮጵያ ውስጥም ኑዌሮች አሉ። በደቡብ ሱዳን ውስጥ ያለው የእርስ በርስ ጦርነት በዋነኝነት ካሄድ የነበረው በኑዌርና በድንቃ ሕዝቦች መካከል ነው። ኢትዮጵያ ውስጥ ስ በጣ ደግሞ በኑዌርና ባኞ አጎሳ አባላት መካከል የተደረጉ ግጭቶች ነበሩ እና በኑዌሮች ላይ የደረሰው ይህ አሳዛኝ ጭፍጨፋ ደቡብ ሱዳን ውስጥ ላሉ ኑዌሮችም ቁጣ ሊቀሰቅስ ይችላል። የሙርሌ ጎሳ ወደ ሁለት ሺህ የሚጠጉ አባላት በኢትዮጵያ እንደሚገኙ የኢትዮጵያ ስታትስቲክስ ባለስልጣን የ2007 ዓ.ም የዳሰሳ ጥናት ይጠቁማል።